የኢትዮጵያ ጤና ሚኒስቴር በኮቪድ-19 ፕሮቶኮል ላይ የተወሰኑ ማሻሻያዎች ማድረጉን አስታውቋል። የጤና ሚኒስትሯ ዶክተር ሊያ ታደሰ በሰጡት ጋዜጣዊ መግለጫ በሀገሪቱ አሁናዊ ሁኔታ የሕብረተሰቡ በኮቪድ የመያዝ እድሉ ከመቶ አንድ በታች መሆኑን ጠቅሰው የተወሰኑ መሻሻያዎች መደረጋቸውን አመልክተዋል። ከተደረጉት መሻሻያዎች መካከል ከቤት ውጭ በቂ የአየር ዝውውር ባለበት ቦታ ላይ የአፍና አፍንጫ መሸፈኛ ጭንብል ግዴታ አለመሆን፣ መንገደኞች የኮቪድ ክትባት ጨርሰው መውሰዳቸውን የሚያመላክት ማስረጃ ከያዙ የመመርመር ግዴታ እንደሌለባቸውና ሌሎችም ማሻሻያዎች እንደሚገኙበት ተገልጿል። ፀሐይ ዳምጠው ተጨማሪ አላት። የኢትዮጵያ ጤና ሚኒስቴር የኮቪድ-19 ወረርሽኝን በተመለከተ አዲስ ያወጣው መመሪያ ላይ ማብራሪያ ሰጥተዋል። በዚህ መሰረት መመሪያ 882 ህዝባር 2014 የወጣው የተወሰኑ የኮቪድ-19 ወረርሽኝን ለመከላከል የወጣው ፕሮቶኮል ላይ ማሻሻዎች መደረጉን ሚኒስትሯ ዶክተር ሊያ ታደሰ ገልጸዋል። በመመሪያው ከተካተቱት ውስጥ በነበሩት የሚቀጥሉ ተግባራትን ሚኒስትሯ ሲገልጹ መንግስት በነጻ ክትባቱን እየሰጠ 25 ሚሊዮን የህብረተሰብ ክፍሎች እየተከተቡ ሲሆን ይህም ቁጥር ነበር። በምናደርገው የተቀናጀ ርብርብ እንደሚጨምር ታሳቢ በማድረግ የተወሰኑ ክልከላዎችና ግዴታዎችን በማላላት ይበልጥ ውጤታማ የሚሆኑ የጥንቃቄ እርምጃዎችንና ክትባትን ትኩረት የሚያደርግ ማሻሻያ አስፈላጊ ሆኖ በመገኘቱ ተሻሽሎ የወጣ መመሪያ 822014 መሰረት በማድረግ ማንኛውም ተቋም ወይም የትራንስፖርት አገልግሎት የሚሰጥ አካል አገልግሎቱን በሚሰጥበት ጊዜ ሰራተኛውና ተገልጋዩ ያፍና አፍንጫ መሸፈኛ የማስደረግና በቂ የአየር ዝውውር እንዲኖር ማድረግ የሚቀጥል ይሆናል። በሀገሪቱ አሁናዊ ሁኔታ የህብረተሰቡ በወረርሽኙ የመያዝ እድል ከመቶ ከአንድ በታች ሆኗል ያሉት ዶክተር ሊያ ማሻሻያ የተደረገባቸውን ጉዳዮች ተናግረዋል። በመመሪያ ስምንት መቶ ሶስት የነበሩና ከፊል ማሻሻያ የተደረገባቸው ክልከላዎች ከቤት ውጭ አየር በአግባቡ በሚዘዋወሩ ቦታዎች የአፍና ፍንጫ መሸፈኛ የማድረግ ግዴታ በዚህ መመሪያ ቀሪ ተደርጓል። በቤት ውስጥ ወይም በድንኳን በመሳሰሉ በተከለለ ሁኔታ ከሚደረጉ ስብሰባዎች በስተቀር የአፍና አፍንጫ መሸፈኛ ማድረግ ግዴታ አይሆንም። በውጭ የሚደረጉ ወይም በአደባባይ የሚደረጉ ስብሰባዎች ላይ ይሄ ግዴታ ተነስቷል። ነገር ግን በቤት ውስጥ ወይም በድንኳን በመሳሰሉ በተከለለ ሁኔታ ለሚደረጉ ስብሰባዎች በተመለከተ አዳራሹ መያዝ በሚችለው ልክ ሆኖ የአፍና አፍንጫ መሸፈኛ በማድረግ እንደዚሁም ርቀትን በመጠበቅ የሚደረግ ይሆናል። ቀደም ሲል የነበሩ ስብሰባዎችን ላይ የነበሩ የቁጥር ክልከላዎች ማስታወቂያዎች፣ እና የማስፈቀድ ግዴታዎች በዚህ መመሪያ ቀሪ ተደርገዋል። ላለፉት ሁለት ወራት በቫይረሱ የሚያዙም ሆነ የሚሞቱ የሰዎች ቁጥር ቀንሰዋል። ያሉት ዶክተር ሊያ የመያዝ ምጣኔው ከመቶ ከአንድ በታች ሆኗል፣ የቫይረሱ ስርጭት ግን ቀጥሏል በማለት የመከላከያ ክትባት መውሰድና አስፈላጊው ጥንቃቄ መደረግ አለበት ሲሉ አሳስበዋል። ዶክተር ሊያ አሁን በወጣው መመሪያ መሰረት ከሀገር የሚወጡና ወደ ሀገር የሚገቡ ሰዎችን በተመለከተ ተከታዩም ብለዋል ማንኛውም ከ12 ዓመት እድሜ በላይ የሆነ በመግቢያ እና መውጫ ኬላ ላይ የሚገባ ተጓዥ መንገደኛ ከመነሻው ሀገር ከመነሳቱ በፊት 72 ሰዓት ወይም ከ3 ቀን በላይ ያልሆነው የተረጋገጠ የፒሲአር ምርመራ ኔጌቲቭ ውጤት ወይም 24 ሰዓት ወይም ከአንድ ቀን በላይ ያልሆነው የተረጋገጠ የአንቲጅን ወይም ፈጣን ምርመራ ኔጌቲቭ ውጤት ይዞ መምጣት ይኖርበታል። መንገደኛው በዘጠና ቀን ውስጥ የኮቪድ-19 ታሞ ከነበረ ታሞ ስለማገገሙ የሚያረጋግጥ ሰርቲፊኬት የያዘ ከሆነ ወይም የተሟላ የኮቪድ-19 ክትባት ያጠናቀቀ ከሆነ እና ለነዚህ ማስረጃ ማቅረብ ከቻለ ያለ ምርመራ ወደ ሀገር ውስጥ መግባት ይችላል። ማንኛውም ወደ ሀገር የሚመጣ የትራንዚት መንገደኛም የኮቪድ-19 ክትባት ያጠናቀቅበት መረጃ ሲያቀርብ ያለ ኮቪድ-19 ምርመራ ወደ ከተማ ውስጥ መግባት ይችላል። ይህ የተደረገው ማሻሻያ እንደ አስፈላጊነቱን ሊቀየር ይችላል ያሉት ዶክተር ሊያ ህብረተሰቡ አስገዳጅ ሁኔታን ሳይጠብቅ ለራሱና ለቤተሰቡ አስፈላጊውን የጥንቃቄ እርምጃዎች መከተል አለበት ብለዋል። በትምህርት ቤቶች አካባቢ ያለው የኮቪድ ፕሮቶኮል በነበረው እንደሚቀጥልና ከአስራ ሁለት አመት በላይ የሆነ ማንኛውም ሰው የመከ መከላከያ ክትባት መውሰድ ይኖርበታል ብለዋል። ኮቪድ-19 በኢትዮጵያ ከተከሰተ ወዲህ 7429 ሰዎች በቫይረሱ ሳቢያ ሕይወታቸውን አጥተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ